በሳምንቱ ማብቂያ እዚህ ዩናይትድ ስቴትስ ዩጂን ኦሪጎን ላይ በተካሄደው የዳያመንድ ሊግ አትሌቲክስ ውድድር በአምስት ሺህ ሜትር ሩጫ ገንዘቤ ዲባባ እና ዮሚፍ ቀጀልቻ ድል ተቀዳጅተዋል። ሴፕ ብላተር ለአምስተኛ ጊዜ የፊፋ ፕሬዝዳንት ሆነው ተመረጡ። በእግር ኳስ ቅዱስ ጊዮርጊስ የኢትዮጵያን ፕሪሚየር ሊግ ዋንጫ አነሳ። እንደምናምሽታችሁልኛል የተከበራችሁ አድማጮቼ፣ እነዚህ ዋናዎቹ ዜናዎች ናቸው። ፍቅሩ ኪዳኔንም ከዙሪክ ይዣለሁ። አብራችሁን ቆዩ። የዩጂን ኦሪገኑን ዳያመንድ ሊግ ዜና አላስቀድም። ገንዘቤ በአምስቱ ሺህ ሜትር ሩጫ ውድድር በአስደሳች ሁኔታ ታሸንፍ እንጂ አዲስ የዓለም ሬኮርድ ለማስመዝገብ ያደረገችው ሙከራ ግን አልተሳካም። ያ ደግሞ ሊያስወቅሳት አይገባም። ከተፎካካሪዎቿ ጋር 1800 ሜትር ያህል ከሮጡ በኋላ ቀሪውን ርቀት በሙሉ እስከ ፍጻሜው ድረስ የሮጠችው ብቻዋን ነው። ሁለቱን ጠንካራ የኬንያ አትሌቶች በብዙ ርቀት ቀድማ ስትገባም የተያዘላት ጊዜ 14 ደቂቃ ከ19.76 ሴኮንድ ነው። ከገንዘብ የተከትላ በ14 ደቂቃ ከ31.95 ሴኮንድ የገባችው ኬንያዊቷ ፌዝ ኪፕዬጎናት በ5000 ለመጀመሪያ ጊዜ ተሳትፋ ይህን ፈጣን ጊዜ ስታስመዘግብ በታሪክ ቀዳሚዋ ሆናለች። በወንዶቹ 5000ም አሸናፊው ኢትዮጵያዊ ነው። የ17 ዓመቱ ወጣት ዮሚፍ ቀጀልቻ ባለፈው ዓመት ሐምሌ እዚሁ ዩጂን ትራክ ላይ በዓለም ወጣቶች ሻምፒዮና ውድድር ድል መቀዳጀቱ ይታወሳል። ከትላንት በስቲያ 13 ደቂቃ ከ1054 ሴኮንድ በሆነ ጊዜ በአንደኝነት ገብቷል። 300 ሜትር ሲቀራቸው ነው ዮሚፍ ኬንያዊውን ኤድዊን ሶይን በአስደናቂ ሁነታ አልፎ በአንደኝነት የገባው። በወንዶቹ 10 ሺ እንግሊዛዊው ሞሐመድ ፋራ በ26 ደቂቃ ከ5097 ሴኮንድ አሸንፏል። ሁለቱ ኬንያውያን ፖል ታንዊና ጄፍሪ ካምዎሮር ሁለተኛና ሶስተኛ ሆነዋል። አትሌቲክሱ ይኸው ነው። ፊፋ የሙስና ወንጀል ክስ በአመራሮቹ ላይ ቀርቦ እየታመሰ ባለበት ወቅት ፕሬዚደንቱ ሴፕ ብላተር ለአምስተኛ የሥራ ዘመን በከፍተኛ ድምፅ ብልጫ እንደገና ገና ተመርጠዋል። ሌላ ሁለተኛ ዙር ምርጫ መካሄድ አለበት ሲሉ የያዙኝ ልቀቁኝ ሲሉ የቆዩት ተፎካካሪያቸው የዮርዳኖሱ ልዑል አሊ ቢን አልሁሴን በመጨረሻ ጥያቄያቸውን አንስተዋል። ብላተር በምርጫው ድል ካደረጉ በኋላ ሲናገሩ ከእንግዲህ የእያንዳንድ ፕሬዚደንትን የነኝ ሲሉ ተጃግነዋል። የዩናይትድ ስቴትስ አቃቤ ሕግ በ14 የፊፋ ባለሥልጣናት ላይ ባቀረበው የሙስና ወንጀል ክስ መሠረት ሰባቱ ባለፈው ሳምንት ረቡዕ ዙሪክ ላይ ተይዘው ታስረዋል። የ79 ዓመቱ ሴፕ ብላተር የእንግሊዙን ጠቅላይ ሚኒስትር ዴቪድ ካምሮንን ጨምሮ ሥልጣን እንዲለቁ ከፍተኛ ጫና ከብዙዎች ደርሶባቸው እንደነበር ይታወቃል። ማንም ሰው ፍጹም አይደለም። እኔም ልሳሳት የምችል ነኝ። አብረን በህብረት ከቆየን ግን ጥሩ እንደምንሰራ ተስፋ አደርጋለሁ ብለዋል ሴፕ ብላተር ለሥልሳ አምስተኛ የፊፋ ጉባኤ ማሸነፋቸውን አስመልክቶ ባደረጉት ንግግር። ከዚህ በኋላ ለሌላ የሥራ ዘመን እንደማይወዳደሩም ብላተር አረጋግጠዋል። ፊፋ ከተነሳ ዘንድ በፖለቲካ ቀውስ እየታመሰች ያለችው የሩዋንዳው ፕሬዚደንት በሰላም ስልጣናቸውን ከለቀቁ ፊፋ ቦታ ይፈልግላቸው ዘንድ ዩናይትድ ስቴትስና የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሴፕ ብላተርን ጠይቀው እንደነበር ታወቀ ይሉናል የዓለም አቀፉ ስፖርት ተቋማት ልዩ አማካሪ ፍቅሩ ኪዳኔ። ትላንት ጠዋት ከዙሪክ ወደ ፓሪስ መኖሪያቸው ከመነሳታቸው በፊት ሆቴላቸው ውስጥ አግኝቻቸዋለሁ። አቶ ፍቅሩ የቡሩንዲ ሪፐብሊክ ፕሬዚደንት አቶ ንኩሩንዚዛ በስፖርት አስተማሪነት የተመረቁ ዳሩ ግን ምንም ችሎታ በማያስፈልገው በሰፈር ፖለቲከኛነት የታወቁ ናቸው። ቡሩንዲን በፕሬዚዳንትነት ሁለት ጊዜ ተመርጠው ከመሩ በኋላ ስልጣኑ ስለጠማቸው ለሶስተኛ ጊዜ ምረጡኝ ብለው ረብሻ ፈጥረዋል። ከሀምሳ ሺህ በላይ የሚሆኑ የሀገሪቱ ተወላጆች በጥገኝነት ወደ ታንዛኒያ ተጉዘዋል። ለሰላማዊ ሰልፍ የሚወጡትን ፖሊስ እያደነ እየገደለ ነው። ለሶስተኛ ጊዜ መቅረብ ከህግ ውጭ መሆኑን የተረዱት መንግስታትና ድርጅቶች ንኩሩን ዚዛ ለውድድሩ እንዳይቀርቡ እየመከሩም እያስፈራሩም ነው። በዚህ የተነሳ ንኩሩን ዚዛ ኮስ ጨዋታ ስለሚወዱና ቡድን አቋቁመው ራሳቸው አብረው ስለሚጫወቱ በፉትቦል ዓለም ውስጥ እንዲበለጽጉ የተመኙላቸው አልጠፉም። ከተረጋገጠ የወሬ ምንጭ እንደ ሰማ ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ፣ የተባበሩት መንግስታት ዋና ጸሀፊ ባንኪሙን፣ የአፍሪካ ህብረት ኮሚሽን ፕሬዚደንት ወይዘሮ ዙማ ለፊፋ ፕሬዚደንት ለሴፕ ብላተር ደውለው ለድንኩኑን ዚዛ አንድ ስፍራ ፊፋ ውስጥ እንዲገኝለት ጠይቀው ነበር። ብላተርም አፍሪካውያኖችን ካነጋገረ በኋላ ቡሩንዲ ውስጥ ሰላምን ለማጠናከር ከደም መፋሰስ ለማዳን ለሁን ኩሪንጅ ስራ እንደሚገኝለት አስታወቀ። ፕሬዚዳንቱ ግን አሻፈረኝ ብለው እንደገና ለመመረጥ እየታገሉ ነው። በጣም የሚያስገርመው ግን እንዴት ለአንድ የአፍሪካ ሪፐብሊክ ፕሬዚዳንት ፊፋ ዘንድ ስራ ማፈላለጉ ነው። ይህ ለእኔ ለአፍሪካዊ ትልቅ ምቀት ነው። ለምን ባንኪሙን የተባበሩት መንግስታት ድርጅት ውስጥ ስራ አይፈልጉላቸውም ነበር? ለማንኛውም የዩናይትድ ስቴትስ ፍርድ ሚኒስቴር በጠየቀው መሰረት የስዊስ ፖሊስ የአሜሪካን ሀጉር የእግር ኳስ ባለስልጣኖችን ከሆቴላቸው ለቅሞ ካሰሯቸው በኋላ ዙሪክ በቆየንበት ቀናቶች የነበረ ወሬ ስለ ሙስና ብቻ ነበር። በኮንግሬ ውስጥ ያየነው ጥሩ ነገር ቢኖር የፓሌስቲንና የእስራኤል ፉትቦል ፌዴሬሽኖች አብረው ለመወያየት መስማማታቸው ሲሆን አሳዛኝ ጉዳይ ደግሞ የአውሮፓ ፉትቦል ኮንፌዴሬሽን የዩኤፋ ፕሬዚዳንት ሚሼል ፕላቲኒ የተናገረው ነው። ሁሉም እንደሚያውቀው አውሮፓ ብላተር እንዳይመረጥ ከፍተኛ ጥረት አድርገው ነበር። በዚህም የተነሳ ነው ፌዴሬሽኖቹ ድምጻቸውን ለጆርዳኖ ልዑል አሊ ሰጥተው የነበረው። ፕላቲኒ የሚለው ለፊፋ ገንዘብ የምናመጣ እኛ ነን፣ ያለ እኛ እግር ኳስ ይሞታል። ይህም ሆኖ ፊፋ ኮንግሬስ ላይ እነኚህ ትንንሽ የአፍሪካ እሱ የአሜሪካ አገሮች በድምጽ ብልጫ አናሰራም ብለውናል በማለት ተናግሯል። ፕላቲኒ እውቀቱ እግሩ ላይ ስለሆነ የሚናገረውን አያውቅም። ከአራት ዓመት በኋላ ብላተርን እተካለሁ ብሎ እንዳያስብ ዛሬ የተናገረውን በአፍሪካ ግጥም እናስታውስለዋለታለን። አንድ ሰው ፍርድ ቤት ቀርቦ እስከ ተፈረደበት ጊዜ ንጹሕ ነው። ዳሩ ግን የስም ማጥፋት ዘመቻ መቀጠሉ አይቀርም። የዓለም ሜዲያ ሰብር ዘና ፈላጊ ብቻ ነው። አውሮፓውያኖች ዘራፍ ያዙኝ ልቀቁኝ ይላሉ። ከስድስት ቀን በኋላ ቤርሊን ላይ ተሰብስበው አንድ ውሳኔ ወስዳሉ። እስከዚያ ይፎክራሉ። አቶ ፍቅሩ ኪዳኔን አመሰግናለሁ። ለኢትዮጵያ እግር ኳስ ዜና ገዛኝ ጽዮን መስቀል አዲስ አበባ እየተጠባበቀ ነው። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን ላለፉት ስምንት ወራት በአስራ አራት ክለቦች መካከል ሲካሄድ የቆየው የሁለት ሺህ ሰባት የኢትዮጵያ ፕሪምየር ሊግ ትላንት ፍጻሜውን አግኝቷል። የአምላው ሻምፒዮን ቅዱስ ጊዮርጊስ ከአጀማመሩ ቀዝቀዝ ቢልም በሁለተኛው ዙር ድክመቶቹን ቀርፎ ዘንድሮም ሻምፒዮናነቱን በመድገም ደጋፊዎቹን አስጨፍሯል። ቅዱስ ጊዮርጊስ ትናንት የመጨረሻ ጨዋታውን ከደደቢት ጋር ነበር ያደረገው፣ አንድ ለባዶ በመርታት ነጥቡን አምሳ ሰባት አደርሷል። ቅዱስ ጊዮርጊስ የዋንጫ ርክክቡን ስነ ስርዓት በቁልምጫ ሳንጃው ብለው ከሚያወድሱት ደጋፊዎቹና የክለቡ ቤተሰቦች ጋር በመሆን ስቴዲየሙን አድምቆት አምሽቷል። የቡድኑ አንጋፋ ተጫዋች አዳነ ግርማ የቡድኑን ድል ማድረግ እንዲህ ይገልጻል። ዛሬ በጣም ደስ ብሎኛል። ለምን መጪው ሰማንያኛ ዓመታችን የምናከብርበት ነው። ኢትዮጵያ ውስጥ ትልቅ ክለብ ነው፣ በደስ ሪ ትልቅ ባለ ታሪክ ክለብ ነው። ስለዚህ ያለ ዋንጫ ደግሞ ለምደን አናውቅም። ስለዚህ ይሄ ትልቅ ባላችንን ደግሞ ከደጋፊዎች ሆነ አሁን የጥሎ ማለፍ ዋንጫ ይቀርና እሱንም ይዘን ደግሞ አንድ ላይ ሰማንያኛ ዓመታችን በትልቅ ደስ ድል እናከብራለን ብዬ ነው ማስበ። የቡድኑ አሰልጣኝ ፋሲል ተካልኝ በበኩሉ ደስታውን እንደሚከተለው ተናግረዋል። የቀረን ጨዋታውን አረጋግጠናል። በጣም ደስ ብሎኛል። በተለይ በሁለተኛው ዙር ላይ ደክመቶች አልችል ላይ ጠንክረን ሰልጠናል። ተሳትቶልናል። ይህንን ሁሉ ነገር ሜዳ ላይ ለሰሩት ልጆች ያለኝ ምስጋነ ከፍ ያለ ነው። ሻምፒዮኑ ቅዱስ ጊዮርጊስ አንድ መቶ ሀምሳ ሺ ብር ዋንጫና የወርቅ ሜዳሊያ፣ ሁለተኛ የወጣ ወደ ደቢት መቶ ሺ ብር እና የብር ሜዳሊያ፣ ደደቢት አንድ መቶ ሺ ብርና የብር ሜዳሊያ። በደቢት ዋናው ዋንጫ ቢያበልጠውም በጸባይ ዋንጫ አካክሷል። የዘንድሮ ፕሪሚየር ሊግ ካለፈው አመት ጋር ሲነጻጸር ፈዘዝ ያለና ተመልካቹንም ስሜት ያልሳበ ነበረ። ይኸው ነው በእኔ በኩል ያለው። ሰለሞን፣ አመሰግናለሁ ገዛኸኝ። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት ያገኛችኋለሁ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆየኝ።